ጥንታፋን ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 29 2013 ዓ ም ዝግጅታችን ጀመረ። ብሔራዊ ምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባን አራዘመ። እኛ የደረስንበት ምንድን ነው? ምርጫ ጣቢያዎቹን ውስጥ ከፈትልን ብለው ሪፖርት ካረጉ በኋላ ና የኑስ ጣቢያ መካፈተኛ ናናውን ስካደረግ ነው የተታወቀም በኋላ ባለው ጋፍ ላይ ያሉት ቀናት በጣም ሰፊ ናቸው። በተለይ ጊዜ ገደብ ባለባቸው እና በተራዘመባቸው ጊዜያቶች ወቅቶች ያሰብ ነውን ያህል ሰዎች የኑስ ጣቢያዎቻችንን ቶሎ ከፍተ መመዝገብ አልቻልም። ስለዚህ ሁለት ዋና ዋና ምክንያቶች ሆነው በተጨማሪ ሰባት ቀናት በነዚህ ዛሬ የጊዜ ገደባቸው ይጠናቀቅ የነበሩት ላይ የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶልያና ሽመልስ ናቸው። በአብይ ርዕስ እንመለስበታለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ ብርሃን ኃይሉ ስርጭቱን ታቀናብርልናለች ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤኒውስ ዶት ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ብሔራዊ የምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባን አራዝመዋል። ቦርዱ ግጭት በነበረባቸው የተለያዩ የሀገሪቱ አካባቢዎችም በመንግስት የጸጥታ ድጋፍ ታግዞ በዛሬው ዕለት ምዝገባ መጀመሩን አስታውቋል። ከሶስት ቀን በፊት በተሰበሰበ አሃዝ እስካሁን ለስድስተኛው ብሔራዊ ምርጫ 28 ነጥብ 7 ሚሊዮን መራጮች መመዝገባቸው ይፋ ሆኗል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በኦሮሚያ ክልል ሕግን የማስከበር እርምጃ ሕግን የተከተለ መሆን አለበት ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኢሰመኮ ለሶስት ወራት ያህል ኦሮሚያ ውስጥ በሚገኙ በ21 እስር ቤቶች ውስጥ የእስረኞችን አያያዝ በተመለከተ ክትትል ማድረጉን ገልጾ ባወጣው መግለጫ የእስረኞች ሰብአዊ መብቶች አያያዝ ሁኔታ እንደሚያሳስበው አስታውቋል። ኮሚሽኑ ከህዳር 11 2013 እስከ ጥር 4 2013 ባለው ጊዜ ውስጥ አካሂጀዋለሁ ባለው ክትትል ኦሮሚያ ክልል ውስጥ ያለውን የእስረኞች አያያዝ ሁኔታ መመልከቱን ጠቅሶ ግኝቶቹን ያሳየበትን ሪፖርት በትናንትና ዕለት አውጥቷል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፈልትመን ትናንት በአስመራ ከኤርትራ ፕሬዝደንት ኢሳያስ አፈወርቂ ጋር ተነጋግረዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሁፍ ፕሬዚደንት ኢሳያስና የዩናይትድ ስቴትሱ ልዩ ልዑክ ትናንት ከቀትር በኋላ አራት ሰዓት የፈጀ ውይይት እንዳካሄዱ ገልጸዋል። ፕሬዚደንት ኢሳያስ የአፍሪካ ቀንድ ችግሮችን ለመፍታት በሚደረጉ ጥረቶች ኤርትራ ከዩናይትድ ስቴትስ ጋር በትብብር ለመስራት ዝግጁ መሆኗን ለዩናይትድ ስቴትሱ ልዩ ልዑክ ያረጋገጡላቸው መሆኑን የማስታወቂያ ሚኒስትሩ አክለው ገልጸዋል። አምባሳደር ፌልትማን በበኩላቸው በአፍሪካ ቀንድ ባሉ አበይት ችግሮች ዙሪያ የዩናይትድ ስቴትስ አስተዳደር ያለውን አመለካከት ያብራሩላቸው መሆኑን የአቶ የማነ ገብረ መስቀል የትዊተር ጽሑፍ አመልክቷል። አምባሳደር ጄፍሪ ፌልትማን ረቡዕ በካይሮ ከግብፅ ፕሬዚደንት አብድልፋታህ አልሲሲና ከውጭ ጉዳይ ሚኒስትሩ ሳሚ ሹክሪ ጋር ተገናኝተው መነጋገራቸውን ዘገባዎች አመልክተዋል። ልዩ ልኡኩ ዛሬ ወደ ሱዳን ያመሩ ሲሆን የፊታችን እሁድ ደግሞ ወደ አዲስ አበባ እንደሚጓዙ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተገኘው መረጃ አመልክቷል። የተባበሩት መንግስታት ድርጅት በኢትዮጵያ እየተካሄደ ላለው ሰብአዊ ረዴት ድጋፍ የሚውል 65 ሚሊዮን ዶላር መመደቡን ይፋ አድርጓል። ከዚህ ውስጥ 40 ሚሊዮን ዶላሩ በትግራይ ክልል ለሚደረገው የረዴት ድጋፍ የሚውል መሆኑን ነው ያስታወቀው። ማርጋሬት በሽር ያጠናቀረችውን አጭር ዘገባ ጽዮን ግርማ ታቀርበዋለች። የገንዘብ ድጋፉ ስምምነት ይፋ ሲደረግ የኢትዮጵያውያን ህይወትና ኑሮ በድርቅ ምክንያት ችግር ውስጥ እየወደቀ ነው፣ ህጻናትን በምግብ እጥረት በመሰቃየት ላይ ናቸው በማለት በጽሁፍ መግለጫ የሰጡት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ማርክ ሎኮኮ ናቸው። ስድስት ወራትን ባስቆጠረው የትግራይ ግጭት ሰላማዊ ሰዎች በከፍተኛ ሁኔታ የጉዳቱ ሰለባ ናቸው። የችግሩ ጫና በሙሉ የወደቀው እነሱ ላይ ነው። ሴቶችና ህጻናት ዘግናኝ ለሆነ ጾታዊ ጥቃት ተጋልጠዋል። በተለይ መደረስ በማይቻልባቸው ገጠራማ ቦታ ላይ በሚሊዮን የሚቆጠሩ ሰዎች ከምግብ ጀምሮ አስፈላጊ የሆኑ ነገሮችን ማግኘት ተስኗቸዋል ብለዋል። አያይዘውም በኢትዮጵያ የሰብአዊ ረዴት ፈላጊዎች ቁጥር በየጊዜው እየጨመረ ነው። በአሁኑ ሰዓት በአገሪቱ በአጠቃላይ አስራ ስድስት ሚሊዮን ህዝብ አስቸኳይ እርዳታ ይፈልጋል ብለዋል። ከዚህ ውስጥም አራት ነጥ ቢያስብ አምስት ሚሊዮኑ በትግራይ ክልል የሚገኝ ነው ብለዋል። የተባበሩት መንግስታት ድርጅት ከዚህ ገንዘብ ላይ አርባ ሚሊዮን ዶላሩን በትግራይ የመጠለያና የውሃ አገልግሎትን ጨምሮ ለአስቸኳይ ጊዜ እርዳታ እንዲውል ለግሷል። በዚህ ግጭት ውስጥ የጅምላ ጾታዊ ጥቃት መፈጸሙ በስፋት የተገለጸ ሲሆን ገንዘቡን ለመላክና በጥቃቱ ሰለባ ለሆኑት ምላሽ ለመስጠት ያገለግላል ተብሏል። ሴቶችና ህጻናት በኤርትራና በኢትዮጵያ ወታደሮች ን መደበኛ ባልሆኑ የታጠቁ የሚሊሻ አባላት ጥቃት እንደደረሰባቸው ሲናገሩ ተሰምተዋል። የተባበሩት መንግስታት ድርጅት ተወካይ ፕራሜላ ፓተን በቅርቡ ስለ ሁኔታው አሳሳቢነት ሲናገሩ፣ በሴቶችና በልጃገረዶች ላይ የተፈጸመው የጭካኔ ድርጊት መጠኑ ከመታወቁ በፊት ብዙ ወራቶችን አስቆጥሮ ሊሆን ይችላል ብለዋል። የተባበሩት መንግስታት ድርጅት ከረዳው 65 ሚሊዮን ዶላሩ የሚተርፈው 25 ሚሊዮን ዶላሩ በኢትዮጵያ ሌሎች አካባቢዎች የሚደረግ የሰብአዊ እርዳታ የሚሰጥ ነው ተብሏል። ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኮቪድ-19 ዜና ከኢትዮጵያ የብሔራዊ ጤና ኢንስቲትዩት ፌስቡክ ገጽ ባገኘነው መረጃ መሰረት ባለፈው የ24 ሰዓት ጊዜ ውስጥ የኮሮና ቫይረስ ምርመራ ከተደረገላቸው 4918 ሰዎች መካከል 663ቱ ለቫይረሱ የተጋለጡ መሆናቸው ታውቋል። በዚህ ዕለት በበሽታው ሳቢያ ህይወታቸው ማለፉ የታወቀው 27 ሰዎች መመዝገባቸውንም መረጃው ያሳያል። ረቡዕ ዕለት 5733 ሰዎች ተመርምረው ቫይረሱ በ785 ሰዎች ላይ መገኘቱንም ዕለታዊው መረጃ ይጠቁማል። በዚሁ ዕለት 23 ሰዎች ለህልፈት መዳረጋቸውንም ነው የሚያሳየው። በኢትዮጵያ በኮቪድ-19 የተነሳ እስከ ትናንትናው ዕለት ድረስ ህይወታቸውን ያጡት ሰዎች ቁጥር 3822 መድረሱን የብሔራዊ የጤና ኢንስቲትዩቱ መረጃ ያመለክታል። በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር በተከታታይ ለዘጠነኛ ሳምንት በበሽታው ሳቢያ ለህልፈት የተዳረጉት ሰዎች ቁጥር ደግሞ ለስድስተኛ ሳምንት በተከታታይ ማሻቀቡን የዓለም የጤና ድርጅት አስታወቀ። የድርጅቱ ዋና ዲሬክተር ቴድሮስ አድሃኖም ይህን የተናገሩት ትናንትና በአባል ሀገራቱ የመረጃ ልውውጥ ጉባኤ ላይ ነው። ባለፉት ሁለት ሳምንታት ውስጥ የተመዘገበው የኮሮና ቫይረስ ተያዦች ቁጥር በወረርሽኙ የመጀመሪያ ስድስት ወር ውስጥ ከተመዘገቡት እንደሚበልጥ የተናገሩት ዶክተር ቴድሮስ፣ በመሆኑም ወቅቱ የቫይረሱ ስርጭት እየቀነሰላቸው ባሉትም ሀገሮች ጭምር ከመጠንቀቅ ወደ ኋላ የሚባልበት አይደለም ሲሉ አሳስበዋል። ኮቪድ-19 ህንድን በከበደ ሁኔታ ማጥቃቱን ቀጥሏል። የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ የቫይረሱ እንቅስቃሴ ለመቆጣጠር እንደገና የእንቅስቃሴ ክልከላዎችን እንዲያውጁ ግፊቱ በርትቶባቸዋል። በተዛመደ ዜና ወደ ህንድ የተጓዙ አውስትሬሊያውያን ወደ ሀገራቸው እንዳይመለሱ ክልከላ ተደርጎባቸው እንደሰነበቱ ሲታወስ ከሚቀጥለው ሳምንት ቅዳሜ ጀምረው ለመመለስ እንደሚፈቀድላቸው የሀገሪቱ መንግስት አስታውቋል። የአውስትሬሊያ ጠቅላይ ሚኒስትር ስካት ሞሪሰን በሰጡት ቃል ለቫይረሱ የተጋለጡ ተጓዦች ግን ከህንድ አውስትራሊያውያንን ወደ ሀገራቸው ይዞ በሚመለስ በረራ እንዲሳፈሩ የማይፈቀድ መሆኑን አስታውቀዋል። ይህ በዚህ እንዳለ የጃፓን ጠቅላይ ሚኒስትር ዮሺሂዴ ሱጋ የኮቪድ-19 ወረርሽኝን ለመቆጣጠር የወጣው የአስቸኳይ ጊዜ አዋጅ በቶኪዮና አካባቢዋ ስርጭቱ መጨመሩን በመቀጠሉ በሶስት ሳምንታት የሚራዘም መሆኑን ዛሬ አስታውቀዋል። በመጪው ሐምሌ የሚከፈተው የኦሊምፒክስ ውድድር ጥንቃቄ በተሞላበት መንገድ እንዲካሄድ አስፈላጊውን ሁሉ እናደርጋለን ብለዋል ጠቅላይ ሚኒስትሩ። በዓለም ዙሪያ እስካሁን በኮቪድ-19 ምክንያት ሕይወታቸውን ያጡት ሰዎች ቁጥር ከሶስት ነጥብ ሁለት ሚሊዮን ማለፉን ከፍተኛውን አሃዝ በያዘችው በዩናይትድ ስቴትስ ደግሞ በበሽታው ሳቢያ የሞቱ ሰዎች ቁጥር ከ580 ሺህ እንዳለፈ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አሃዝ ያሳያል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 29 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታ ገጻችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ብሔራዊ ምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባን አራዘመ። ቦርዱ ግጭት በነበረባቸው የተለያዩ የሀገሪቱ አካባቢዎችን በመንግስት የጸጥታ ድጋፍ ታግዞ በዛሬው ዕለት ምዝገባ መጀመሩን አስታውቋል። ከሶስት ቀናት በፊት በተሰበሰበ አሀዝ እስካሁን ለስድስተኛው ብሔራዊ ምርጫ ቦርድ ሀያ ስምንት ነጥብ ሰባት ሚሊየን መራጮች መመዝገባቸው ይፋ ሆኗል። አዲስ ቸኮል ተጨማሪ አለው። ብሔራዊ ምርጫ ቦርድ በዛሬው ዕለት ባወጣው መግለጫ ከአፋርና ሶማሌ ክልል የመራጮች ምዝገባ ዛሬ ይጠናቀቅባቸው የነበሩ የሰባት ክልሎችና የሁለት ከተማ መስተዳድሮች የምዝገባ ጊዜ በአንድ ሳምንት እንደተራዘመ አስታውቋል። የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለቪኦኤ በሰጡት ቃል ምርጫ ይካሄድባቸው የነበሩ ቀናት ብሔራዊ በዓላት በመሆናቸው እና በአንዳንድ ቦታዎችም የምዝገባ ጊዜ ሊጠናቀቅ ሲል የምርጫ ጣቢያዎች ሊያስተናግዱ ከሚችሉት በላይ በርካታ መራጮች ለምዝገባ በመምጣታቸው የምዝገባውን ጊዜ በአንድ ሳምንት ማራዘም አስፈልገዋል ብለዋል። መያየናቸው ሁለት ዋና ዋና ነገሮች ምንድን ነበሩ? አንደኛው የመራጮች ምዝገባን ያራዘብንበት ወቅት ብዙ የበዓል ቀናት ነበሩ። አራት አምስት የበዓል ቀናት በመሀል ላይ በተከታታይ በመኖራቸው የተነሳ ሁለተኛው፣ ከዚህ ጋር ተያይዞ ደግሞ የሚነሳው ችግር ምንድን ነው? የተከፈቱባቸውን ቦታዎች ቢሆንና መራጮች የመዘገቡባቸው ቦታዎች ቢሆን በተለይ ቀን ዴድላይን ደረሰ ወይም የጊዜ ገደብ ሊጠናቀቅ ነው ሲባል ከፍተኛ ፍላጎት ዋንድ ስፓክ ያደረግ ና አንድ ሺህ አምስት መቶ ሰዎች ዋንድ ምርጫ ጣቢያ ላይ መመዝገብ የሚችሉት መጠን ቶሎ ያልቃል። ያ ሲሆን ንዑስ ጣቢያዎች መክፈት አለብን። እኛ እኛ እየደረስንበት ምንድን ነው ምርጫ ጣቢያዎችን ንዑስ ጣቢያ ይከፈትልን ብለው ሪፖርት ካደረጉ በኋላ ና ይህን ንዑስ ጣቢያ መከፈት እኛ አናውንስ ካደረግ ነው በኋላ ባለው ጋፕ ላይ ያሉት ቀናት በጣም ሰፊ ናቸው። በተለይ ጊዜ ገደብ ባለባቸው ና በተራዘመባቸው ጊዜያቶች ወቅቶች ያሰብነውን ያህል ሰዎች ይህን ንዑስ ጣቢያዎቻችንን ቶሎ ከፍተ መመዝገብ አልቻልንም። ስለዚህ ሁለቱ ዋና ዋና ምክንያቶች ሆነው በተጨማሪ ሰባት ቀናት በእነዚህ ዛሬ የጊዜ ገደባቸው ይጠናቀቅ የነበሩት ላይ ተጨምሮ ምዝገባዎች እንዲካሄድ ነው። አዲስ አበባ ላይ በተለይ በጋራ መኖሪያ ቤቶች አካባቢ ተጨማሪ ምርጫ ጣቢያዎች የሚከፈቱ መሆኑም ተነግሯል። ይህ ለአንድ ሳምንት የተራዘመው ቀነ ገደብ ከሌሎች ክልሎች ዘግይተው የመራጮች ምዝገባ የጀመሩትን የአፋርና ሶማሌ ክልሎች እንደማይመለከት ነው ሶሊያና ሽምልሽ ያስታወቁት። ሆኖም በሁለቱም ክልሎች የመራጮች ምዝገባ በጥሩ ሁኔታ እየተካሄደ እንዳለም ነው የኮሚኒኬሽን ዳይሬክተሯ ለቪኦኤ የገለጹት። በሌላ በኩል በግጭት ምክንያት የመራጮች ምዝገባ ባልተካሄደባቸው በኦሮሚያ ክልል አራቱ የወለጋ ዞኖች በቤኒሻንጉል ጉሙዝ የከማሽ ዞን እንዲሁም በአማራ ክልል የኦሮሞ ብሔረሰብ ዞን የመራጮች ምዝገባ ዛሬ መጀመሩ ሶሪያና ሽመለስ አክለው ገልጸዋል። በሰሜን ሸዋ ዞን አጣየና በከማሽ ዞን ሴዳል ወረዳዎች ብቻ ምርጫው እንዳልተጀመረ ነው ሶሪያና ሽመለስ የገለጹልን። ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ ና ሆሮ ጉድሩ አራቱም ላይ ምንም አይነት የመራጮች ምዝገባ አላካሄድንም ነበረ። ዛሬ ነው ገና የምንጀምረው። እነዚህ አራቱ ዞኖች ላይ እንግዲህ ወደ ሰላሳ የሚጠጉ የምርጫ ክልሎች አሉን፣ ኛ ኮንስቲትዌንሲ የምንላቸው ማለት ነው ሀያ አራቱ ላይ የመራጮች ምዝገባ ከዛሬ ጀምሮ ለሁለት ሳምንት እናደርጋለን። ረዲ ያሳውቀናል። ይሄ አራቱ ወለጋዎች ላይ ብቻ አይደለም፣ ቤኒሻንጉል ጉሙዝ ክልል ከማሽ ዞን ላይ ከአንድ ምርጫ ክልል መፈጠር ተደርጎ የነበረው የመራጮች ምዝገባ ከማሽ ላይ እንጀምራለን። የቁሳቁስ ስርጭት ጨርሰናል፣ አስፈጻሚዎቻችንን ማሰልጠነናል። እዚያው ቤኒሻንጉል ውስጥ ማለት ነው። ስለዚህ እሱም ከአሁን ጀምሮ ለሁለት ሳምንት የሚቆይ ይሆናል ማለት ነው። ሌላኛው በጸጥታ የተነሳ ሰስፔንድ ተደርጎ የነበረው ደግሞ የአማራ ክልል የኦሮሞ ብሔረሰብ ሊግ ዞን ሶስት ምርጫ ክልሎች ማለት ነው። የመራጮች ምዝገባ ሊጀመር ብሎ በተለያዩ ግጭት ስጋቶች የተነሳ ሰስፔንድ የተደረገ ነበረ። እሱን ደግሞ ጀምረናል። እሱም እንዲሁ ከዛሬ ጀምሮ በሚቀጥሉት ሁለት ሳምንታት ደግሞ የሚቀጥል የመራጮች ምዝገባ ማለት ነው። ቁሳቁስ ስርጭትም ጨርሰናል። የመራጮች ምዝገባ ከዚህ በፊትም ለአስራ አምስት ቀናት ተራዝሞ እንደነበረ የቦርዱ መግለጫ አስታውሷል። ከሶስት ቀን በፊት በተሰበሰበ አሀዝ ይመዘገባሉ ተብለው ከሚጠበቁ አርባ ሚሊዮን መራጮች መካከል ሀያ ስምንት ነጥብ ሰባት ሚሊዮኑ እንደተመዘገቡ የቦርዱ ዳይሬክተር ሶሊያና ሽመለስ አስታውቀዋል። ይሁንና የህዝብና ቤቶች ቁጠራ ባለመካሄዱ ከተገመተው በላይ መራጭ ሊመጣ ቢችል በሚል ታሳቢ ሀምሳ ሚሊዮን መራጮችን ለማስተናገድ የሚያስችል ዝግጅት መደረጉን ነው ዳይሬክተሯ አይገለጹልን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አድማጮች የሰማችሁት የዕለቱን አብይ ርህ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ህግን የማስከበር እርምጃ ህግን የተከተለ መሆን አለበት ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኢሰመኮ ለሶስት ወራት ያህል ኦሮሚያ ውስጥ በሚገኙ በ21 እስር ቤቶች ውስጥ የእስረኞችን አያያዝ በተመለከተ ክትትል ማድረጉን ገልጾ ባወጣው መግለጫ የእስረኞች ሰብአዊ መብቶች አያያዝ ሁኔታ እንደሚያሳስበው አስታውቋል። ናኮር መልካ ዝርዝሩን ይዟል። ኮሚሽኑ ከኅዳር 11 2013 ዓ ም እስከ ጥር 4 2013 ዓመተ ምህረት ባለው ጊዜ ውስጥ አካሄጃለው ባለው ክትትል ኦሮሚያ ክልል ውስጥ ያለውን የእስረኞችን አያያዝ ሁኔታ መመልከቱን ጠቅሶ ግኝቶቹን ያሳሰበበትን ሪፖርት ትናንት አውጥቷል። ኮሚሽኑ የተመለከታቸው እስር ቤቶች የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በቁጥጥር ስር የዋሉ ተጠርጣሪዎችን ጨምሮ ሌሎችም በወቅታዊ ሁኔታዎች ምክንያት የተያያዙ የሚባሉ ብዛት ያላቸው እስረኞች የሚገኙባቸውና ተደጋጋሚ ቅሬታዎች የሚቀርቡባቸው መሆኑን ገልጿል። በሃያ አንድ የተመረጡ ፖሊስ ጣቢያዎች ላይ ክትትል አድርጎ በክትትሉም ከእስረኞችና ከፖሊስ ጣቢያዎች ኃላፊዎች ጋር መወያየቱ እና ጉዳዩ ለሚመለከታቸው የክልሉ የሕግ አስከባሪና የአስተዳደር አካላት በማሳወቅ ምላሽ እንዲሰጥባቸው መጠየቁን ኢሰመኮ አመልክቷል። ኮሚሽኑ በጎበኛቸው ፖሊስ ጣቢያዎች ውስጥ በእስር ላይ የሚገኙ ሰዎች ሰብአዊ መብት አያያዝ ሁኔታ እጅግ አሳሳቢና በአፋጣኝ ሊሻሻል የሚገባ ነው ብሏል። የኢሰመኮ ሰብአዊ መብቶች ጉዳይ አማካሪ አቶ ኢማድ አብዱል ፈታ በክትትላቸው ያካተቷቸውን ዞኖች እና ደረሱ ካሏቸው የሰብአዊ መብት ጥሰቶች መካከል ጥቂቶቹን ገልጸዋል። በሪፖርታችን የተካተቱ ፖሊስ ጣቢያዎች በምስራቅና ምዕራብ ሐረርጌ በባሌ ባርሲና ምራብ አርሲ እንዲሁም በምስራቅ ሸዋና ደቡብ ምዕራብ ሸዋ ዞኖች ውስጥ የሚገኙ ናቸው። የሚበረታቱ ነገሮች እንዳሉ ሁሉ እንደ ጉለትም ሊነሱ የሚችሉ ብዙ ነገሮች አሉ። በሕገ መንግስቱ በተቀመጠው መሰረት ሰዎችን ወደ ፍርድ ቤት አለማቅረብ፣ ያለ ፍርድ ቤት ትእዛዝ ሰዎችን መያዝ መያዝና ፍርድ ቤት እንዲለቀቁ ውሳኔ ያስተላለፍባቸውን ሰዎች አስሮ ማቆየት በተለያዩ ቦታዎች ይታያል ብለዋል። አቃቤ ሕግ መረጃ ባለማግኘቱ ምክንያት የያስከስስም ውሳኔ የሰጠባቸው ወይም በፍርድ ቤት ትእዛዝ መሰረት መለቀቅ የነበረባቸው ተጠርጣሪዎች ዋና ተሳታፊ ናቸው ወይም በሌላ ወንጀል ይፈለጋሉ በሚል ያለ አግባብ ታስረው እንዲቆዩ የሚደረጉ መሆናቸውንም የኮሚሽኑ ሪፖርት ይናገራል። ተጠርጣሪዎችን በሕግ ከመዳኘት ይልቅ የፖለቲካ ወይም የአስተዳዳራዊ ውሳኔዎች ሰለባ እንዲሆኑ ተደርገዋል ሲልም ያትታል። ኮሚሽኑ በሪፖርቱ በተወሰኑ እስረኞች ላይ በፖሊስ በሚያዙበት ወቅት እንዲሁም ፖሊስ ጣቢያ ውስጥ በተለያዩ ምክንያቶች ድብደባ እንደተፈጸመባቸው የተገለጸ ሲሆን ለአካል ጉዳት የተዳረጉ እስረኞች መኖራቸውንም ኢሰመኮ በሪፖርቱ አመልክቷል። ኮሚሽኑ በተወሰኑ ቦታዎች የኦነግ ሸኔ አባል ወይም ደጋፊ ናቸው በሚል የሚፈለጉ ልጆቻችሁን አቅርቡ በማለት አባት ወይም እናትን የማሰር ባልሽን አቅርቢ በማለት ሚስትን የማሰር ተግባር እንደሚፈጸም ከተለያዩ ታሳሪዎች አሳማኝ ምስክርነቶችን መቀበሉንም አክሎ ገልጿል። በተጨማሪም በተወሰኑ ቦታዎች ሰዎችን ያለ አግባብ በማሰር የኦነግ ሸኔ አባል ናችሁ ብለን እንከሳችኋለን እያሉ በማስፈራራት ገንዘብ የሚጠይቁ መኖራቸውን የተለያዩ እስረኞች መናገራቸውንም ሪፖርቱ አመልክቷል። ክትትሉ በተደረገባቸው በሁሉም ፖሊስ ጣቢያዎች ሴት እስረኞች እንደነበሩና ከእነዚህም መካከል የተወሰኑ እድሜያቸው ከአምስት ወር እስከ አስር ዓመት የሚሆናቸው ሕፃናት ልጆቻቸውን ይዘው የታሰሩ እንደሚገኙባቸውን ጠቁሟል። የኢሰመኮ የክትትል ቡድን በተመለከታቸው በአብዛኛዎቹ ፖሊስ ጣቢያዎች ተጠርጣሪዎች ንጽህናቸው ባልተጠበቀና በጣም በተጨናነቁ ክፍሎች ለጤና ጎጂ በሆነ ሁኔታ እንደሚያዙ ኢሰመኮ ጠቁሞ የምግብ አቅርቦት አለመኖሩን የውሃ የመጸዳጃ የህክምና ችግር መኖሩን ለመረዳት መቻሉንም ጭምር በሪፖርቱ አካቷል። የኦሮሚያ ጠቅላይ አቃቤ ህግ የተጠቀሱትን የሰብአዊ መብቶች ጥሰቶች በተመለከተ ከኦሮሚያ ፖሊስ ኮሚሽን ጋር የምርመራ ቡድን በማዋቀር የማጣራት ስራ መስራቱን ጠቅሶ ግኝቶቹን በማስተባበል ዝርዝር ምላሽ ሰጥቷል ሲል ይገልጻል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በክልሉ ያለው የእስረኞች ሰብአዊ መብቶች አያያዝ ሁኔታ አፋጣኝ መፍትሄ የሚያሻው መሆኑን በመግለጽ ፍርድ ቤት ሳይቀርቡ ለረዥም ጊዜ ታስረው የሚ የሚገኙ ተጠርጣሪዎች ምርመራቸው እንዲፋጠንና ፍርድ ቤት ቀርበው ፍትሐዊ ውሳኔ እንዲያገኙ እንዲደረግ ማሳሰባቸውን የኢሰመኮ ሪፖርት ያውሳል። በእስረኞች ላይ የሰብአዊ መብቶች ጥሰቶችን የፈጸሙ የፖሊስ አባላት ተጠያቂ እንዲደረጉ እንዲሁም ለሕፃናትና ሴት ተጠርጣሪዎች ቅድሚያ በመስጠት በተለይ በወንጀል ነክ ጉዳዮች ተሳታፊ ናቸው በሚል ተጠርጥረው የታሰሩ ሕፃናት በህጉ መሰረት በአፋጣኝ በዋስ እንዲለቀቁ ኮሚሽነሩ ማሳሰባቸውንም በመግለጫው ተካቷል። በወንጀል የተጠረጠሩ ሰዎች የዳኝነት ጉዳይ በህግ የዳኝነት ስልጣን በተሰጣቸው ፍርድ ቤቶች ብቻ እንዲታይ ማድረግና የፍርድ ቤቶችን ትእዛዝ ማክበር ልዩ ትኩረት እንደሚያስፈልገው ዶክተር ዳኒኤል በቀለ መናገራቸው ተጠቅሷል። በ27 ገጾች የተጠናቀረው ሪፖርት ዝርዝር መረጃዎችንም አካቷል። በዚህ ጉዳይ ዙሪያ ምላሽ እንዲሰጡን የጠየቅናቸው የኦሮሚያ ፖሊስ ጀነራል ኮሚሽነር አራርሳ ምርዳሳም ለቃለ መጠይቅ ፍቃደኛ ሳይሆኑ ቀርተዋል። እንዲሁም የክልሉ ጠቅላይ አቃቤ ህግ ሁሴን ኡስማንም በተደጋጋሚ ላደረግንላቸው የስልክ ጥሪና የቴክስት መልእክት ምላሽ አልሰጡም። ለአሜሪካ ድምፅ ናኮር መልካ ከአምቦ። ወደ ተከታዩ ዘገባችን እንለፍ። የፖሊስ ባልደረቦች ባለፈው ሰኞ ሌሊት ወሰዱ በተባለ እርምጃ አዲስ አበባ የሚገኘው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ መኖሪያ ቤትን በር ሰብረው መግባታቸውንና የጥበቃ አባላቱን ትጥቅ አስፈትተው በቁጥጥር ስር መዋላቸውን የአቶ ዳውድ ከፍተኛ አማካሪ የሆኑት ዶክተር ሽጉጥ ገለታ ለቪኦኤ ገልጸዋል። አድራጎቱ ህገወጥ ነው ሲሉ ዶክተር ሽጉጥ ኮንነዋል። ከፖሊስና ከመንግስት ባለስልጣናት ምላሽ ለማግኘት በተከታታይ ቀናት ያደረግነው ሙከራ ሳይሳካ ቀርቷል። የአፋን ኦሮሞ ዝግጅት ክፍል ባልደረባችን በፍቃዱ መረዳ ተከታዩን ዘገባ አጠናቅሯል። ድርጊቱ ተፈጸመ የተባለው ባለፈው ሰኞ ሚያዝያ 25 2013 ዓ.ም ሌሊት ነው። ጉዳዩን አስመልክቶ የአቶ ዳውድ ኢብሳ ከፍተኛ አማካሪ የሆኑት ዶክተር ሽጉጥ ገለታ ለቪኦኤ ኦሮምኛ ዝግጅት ክፍል በሰጡት ቃል የጸጥታ ኃይሎች የሊቀመንበሩን ቤት መክበብ የጀመሩት ከምሽቱ ሁለት ሰዓት ጀምሮ ነበረ በመጀመሪያ መንግስት መድቦላቸው መኖሪያ ቤታቸውን እየጠበቁ የሚገኙት የጸጥታ ኃይሎች በሩን እንዲከፍቱላቸው ሲጠይቁ በዚያ ሰው በተኛበት ሰዓት ሊከፍቱ እንደማይችሉ ነገሯቸው። ጥቂት ቆይተው የግቢውን በር በኃይል በመስበር ገብተው ጠባቂዎችን በቁጥጥር ስር አውለው ትጥቅ አስፈቷቸው ከዚያም ወደ ቤት ብርበራ ገቡ። ብርበራውን ሲያከናውኑም ሆነ ቤት ውስጥ ከአቶ ዳውድ ጋር ከነበሩት አራት ወጣቶች ውስጥ ሶስቱን በቁጥጥር ስር ሲያውሉ የፍርድ ቤት ትእዛዝ እንዳላሳዩ የገለጡት ዶክተር ሽጉት የጸጥታ አውሎቹ የአዲስ አበባ ከተማ ፖሊስ አባላት መሆናቸውን ተናግረዋል። አካ ጋለፍቲ አልከን ሀልከኒ አካ ሁምነ ኪንዳ ፈካታ ገሩ አዲስ አበባ ፖሊስ ይራቲ ዱፍኔ ጊዜው ሌሊት ነው። የተቀናጀ ሀይል ይመስላል የመጣ ነው። ከአዲስ አበባ ፖሊስ ነው ብሎ ከመካከላቸው ኮማንደር ተስፋይ ለማ የሚባል ሰው ተናግሯል። ጨለማ ስለነበረ መለየት ይከብድ ነበር። ተቀናጅተውና ታጥቀው በአዲስ አበባ ፖሊስ ስም የመጡ ናቸው። እርምጃው የተወሰደው የኢትዮጵያ መንግስት ሚኒስትሮች ምክር ቤት ባለፈው ሳምንት ህወትና ሸኔ ሲል የጠራውን ድርጅት በአሸባሪነት ለመፈረጅ ካቀረበው ሀሳብ ጋር ይያያዝ እንደሆነ ራሱን የኦሮሞ ነፃነት ጦር ብሎ የሚጠራውና በትጥቅ ትግል ላይ እንደተሰማራ የሚናገረው ኃይል ከእነ አቶ ዳውድ ኢብሳ አመራር ጋር ግንኙነት ሊኖር እንደሆን ተጠይቀው እንዲህ ብለዋል። ዶክተር ሽጉጥ ከነጠጀችሁ ኑጡልፋ ተማሊኒ ተኮፋ ዋንጀቹ መሸኔ ሰ ሴራ ስና ምን አናውቅም ይህ ነው ለማለት ይከብዳል አንደኛ ሸኔ የሚለው አባባል ራሱ በህግም በስርዓትም ቢሆን ሸኔ ነኝ ብሎ ስያሜውን የወሰደ አካል የለም ጠቅላይ ሚኒስትሩ ፓርላማ ላይ ሸኔ የሚባል ነገር የለም አባባሉም የሚገርም ነው ሲሉ ነበር አንድ በግልጽ ያልታወቀ ስፋት ያለው ጥፋት ለማድረስ የታቀደ ሁኔታ ያለ ይመስላል ኦነግ በ2012 ዓ ም አጋማሽ አካባቢ ይመስለኛል የኦሮሞ ዲሞክራሲያዊ ፓርቲ፣ የሀገር ሽማግሌዎች፣ አባገዳዎች፣ ሌሎች የኦሮሞ ፓርቲ ሰዎች በተገኙበት ቀደም ሲል የነበረው ስምምነት ስራ ላይ ስላልዋለ የኦሮሞ ነጻነት ጦርን ለህዝብ አሳልፈው መስጠቱን በይፋ ገልጧል። በዚህም መሰረት ኦነግ ከኦሮሞ ነጻነት ጦር ጋር በወልም ሆነ በግል ምንም አይነት ግንኙነት የለውም። ከመጋቢት 28913 ጀምሮ ከመንግስትም ይሁን ከሌሎች የህግ አካላት በይፋ ባልተነገረ ምክንያት ቁም እስር ላይ እንደሚገኙ የሚነገሩ አቶ ዳውድ ኢብሳ በመንግስት የተመደቡላቸው ጠባቂዎች በመነሳታቸውና አጠገባቸው ሆነው የሚረዷቸው ሰዎች በፖሊስ ተወስደው ቡራዩ ፖሊስ ስር የሚገኙ በመሆናቸው እንዲሁም ሰዎች ከውጭ እንዳይገቡ በመከልከላቸውና የግንኙነት መስመሮች በመቋረጣቸው የሊቀመንበሩ ህይወት አደጋ ላይ ነው ሲሉ ዶክተር ሽጉት ገለታ ለቪኦኤ በሰጡት አስተያየታቸው ገልጸዋል። በአቶ ዳውድ መኖሪያ ቤት ላይ እርምጃውን የወሰዱት የአዲስ አበባ ፖሊስ አባላት እንደሆኑ የኦነግ መሪዎች ተናግረዋል። በእርግጥ በተባለው እንቅስቃሴ ውስጥ የአዲስ አበባ ፖሊስ አለ ካለ እርምጃውን የወሰደበት ምክንያት ምንድን ነው? ቤቱን በርብረው ሰነዶችን ለመውሰድ የአቶ ዳውድን ጠባቂዎች ትጥቅ ለማስፈታት አቶ ዳውድ ቤት የነበሩ ሰዎችን ይዞ ለማሰር የፍርድ ቤት ትእዛዝ አላቸው? ለምንስ በሌሊት ለመንቀሳቀስ ተመረጠ? የሀገሪቱ ህግ ይፈቅዳል? ለሚሉት ጥያቄዎች ምላሽ ለማግኘት የአዲስ አበባ ፖሊስ ምክትል ኮሚሽነርን፣ የፖሊስ ኮሚሽኑን የህዝብ ግንኙነት ኃላፊ፣ ከፌዴራል ፖሊስ ኮማንደር ጄይላን አብዲን በስልክ ለማግኘት በተደጋጋሚ ያደረግነው ጥረት አልሰመረም። ጥረቱ ይቀጥላል። ቪኦኤ የሚመለከታቸውን የጸጥታ አካላት ምላሽ እንዳገኘ ለአድማጮቹ ያቀርባል። በፍቃዱ ወረዳኔኝ ለአሜሪካ ድምፅ ራዲዮም። ወደ ተከታዩ ዘገባችን እናልፋለን። በዚህ ሳምንት ሱዳንን የጎበኙት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ልኡኳን የሱዳን የሽግግር መንግስት ወደ ዴሞክራሲያዊ ስርዓት ለሚደረገው ሽግግርና ሀገሪቱም ከእዳ ነፃ የምትሆንበትን መንገድ እንደሚደግፉ ገልጸዋል። የምክር ቤት አባላቱ ሱዳን ከኢትዮጵያ ጋራ በድንበርና በአባይ ግድብ ዙሪያ ባሏት ውዝግቦችም አስተያየታቸውን ሰጥተዋል። በቪኦኤ ዘገባ ናባ ማሀዲ ከሱዳን ዋና ከተማ ካርቱን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ትናንት ሐሙስ፣ ጠዋት በተጠናቀቀው ያለፉት ሶስት ቀናት የሱዳን ጉብኝታቸው ሴኔተር ክርስቶፈር ኮንስና ሴኔተር ክሪስ ሆለን የሱዳን ጠቅላይ ሚኒስትር አብዱላ ሐምዶክና የሱዳን የሽግግር ልዕልና ምክር ቤት መሪ ጀነረል አብዱልፈታ ቡርሃንን ጨምሮ ከገንዘብ ከውሃና ከመስኖ ሚኒስትሮች ጋር ተገናኝተዋል። ውይይቱ ያተኮረው ሱዳን ወደ ዲሞክራሲ በምታደርገው ሽግግር ስላለባት ውዝፍ ዕዳ ስረዛ እንዲሁም ከአጎራባቿ ኢትዮጵያ ጋር ባሏት የድንበርና ኢትዮጵያ በአባይ ወንዝ ላይ በምትገነባው ግዙፉ የአባይ ግድብ ዙሪያ ላይ ነበር። የሱዳን የገንዘብ ሚኒስትር ጅብሪል ኢብራሂም የምክር ቤቱ አባላት ስለተጫወቱት ገንቢ ሚና እንደሚከተለው አመስግነዋል። ሁለቱ ሴናተሮች ከኢትዮጵያ ጋር ያለውን የድንበር ውዝግብ ለመፍታት ቁልፍ ሚና ይጫወታሉ። ጉብኝቱ የተደረገበት ወቅት እጅግ በጣም ወሳኝ ጊዜ ነው። ለመጪው የፓሪስ ጉባኤም ሆነ ሱዳን በዓለም አቀፉ የገንዘብ ማዕከል ካለባት ውዝፍ ዕዳ ነፃ እንድትሆን በማድረግ በኩል ሁለቱ የምክር ቤት አባላት የሚሰጡት ድጋፍ እጅግ ከፍተኛ ነው። ሴነተሮቹ በምስራቅ ሱዳን ባሉት የመጠለያ ካምፖች ውስጥ የሚገኙትን ኢትዮጵያውያን ስደተኞችንም ጎብኝተዋል። ሴኔተር ኩንስ ዩናይትድ ስቴትስ ባለፈው ታህሳስ ወር ሱዳን ትገኝበት ከነበረው ሽብርተኞችን ከሚረዱ አገሮች ዝርዝር ውስጥ የሰረዘቻት መሆኑን ገልጸው የተረጋጋችውን ሱዳን ተመልሳ ማየት እንደሚፈልጉ ተናግረዋል። ስለ ጉብኝታቸውም ዓላማ የሚከተለውን ብለዋል። እዚህ ያለነው ካርቱምና ሌሎች አካባቢዎችን በመጎብኘት በሱዳን ላለው መነቃቃትና ሽግግር ያለንን ድጋፍ ለመግለጽ ነው። አሜሪካ በቅርቡ ለሱዳን ለመስጠት የገባችውን የ700 ሚሊዮን ዶላር የልማትና ድጋፍ እርዳታ ለመከታተልና ለሱዳን ሕዝብ ሰላምና፣ ደህንነት ብልጽግናን ለማስገኘት ምን ማድረግ እንደሚኖርብን ለመስማት ነው። ሴኔተር ኮንስ ሱዳን ለአመታት ያጣችውን የዓለም አቀፉን ማህበረሰብ እርዳታ መልሳ ለማግኘት በቅርቡ ያደረገችውን የኢኮኖሚ ማሻሻያ አድንቀዋል። ይህንንም ሲገልጹ እንዲህ ብለዋል። ሱዳን ወደ ዓለም አቀፉ የፋይናንስ ስርዓት ተመልሳ ለመግባት በምታደርገው ጥረት ለውጥ እያሳየች ነው። ድሮ የነበሩባት ዕዳዎች እንዲሰረዙላትና ዓለም አቀፍ ባለ ሀብቶችን ለመሳብ ለነበሩባት ችግሮች መፍትሄዎች እየተገኙ ነው። ይህም ስለ ወደፊቱ ተስፋ ያሳደረብን በመሆኑ ደስተኞች ነን። ሚኒስትሮችም የኢኮኖሚ ፖሊሲውን አስመልክቶ ጠንካራ ውሳኔዎችን አስተላልፈዋል። ኩንስ ሱዳንና ግብፅ ከአባይ የምናገኘው የውሃ ድርሻ ይቀንስብናል በሚል ያላቸውን ስጋት አስመልክቶ ሲናገሩ፣ ሱዳን፣ ግብፅና ኢትዮጵያ በታላቁ ሕዳሴ ግድብ ዙሪያ ያላቸውን አለመግባባት በሰላማዊ መንገድ መፍታት ይኖርባቸዋል ብለዋል። ውሃ የኤሌክትሪክ ኃይላ መንጨታ መጠቀም መብቷ ነው። ይሁን እንጂ ሱዳንም እንዲሁ የውሃውን ፍሰትም ይሁን ፍሰቱ የሚያስከትለውን የደህንነት ጉዳይ አስመልክቶ ባሉት የቴክኒክ ጉዳዮች የድርሻዋን ተገቢውን መረጃ ማግኘት ይኖርባታል። ይህን አስመልክቶ ግብፅንም ጨምሮ በሦስቱም አገሮች የሚያስማማ የስምምነት ማዕቀፍ መኖር አለበት። የምክር ቤት አባላቱ ሱዳንን የጎበኙት የአፍሪካ ቀንድ ልዩ መልእክተኛ ሆነው በቅርቡ የተሾሙት አንጋፋው የዩናይትድ ስቴትስ ልዩ መልእክተኛ ጄፍሪ ፊልትመን ከሚያደርጉት ጉብኝት ቀድመው ነው። ፊልትመን በአስር ሺ የሚቆጠሩ ስደተኞች ወደ ሱዳን የተሰደዱበትን በኢትዮጵያ ትግራይ ክልል ያለውን ቀውስ ጨምሮ የቀጠናውን ፖለቲካ፣ ደህንነትና ሰብአዊ ጉዳዮች የሚደረገውን ጥረት እንዲያግዙ ባለፈው ወር በባይደን አስተዳደር በልዩ ልዑክነት የተሾሙ መሆኑ ይታወሳል። ፊልትመን ሱዳን፣ ግብጽ፣ ኢትዮጵያ ኤርትራን በመጎብኘት ላይ መሆናቸው የተነገረ ሲሆን አገራቱን በሚያገናኙ ጉዳዮች ላይ በመነጋገር ቀጠናውን አስመልክቶ ዩናይትድ ስቴትስ ያላትን አጠቃላይ ፖሊሲ ያቀናጃሉ ተብሎ ይጠበቃል። አድማጮች፣ አሁን መጪውን ምርጫ በተመለከተ የተሰናዱ ዘገባዎችን የምናስደምጥበት ሰዓት ላይ እንገኛለን። ኢትዮጵያ ስድስተኛውን አገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዲሞክራሲያዊ ክንውን ለማሳካት እየሰራች ያለችው በተለያዩ ፈተናዎች ውስጥ እያለፈች መሆኗም ይታያል። የዚህች ሀገር ዜጎች ተስፋና ስጋቶች ምንድን ናቸው? የአሜሪካ ድምጽ ራዲዮ ዘጋቢ በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረዋል። ለዛሬው ደግሞ ከሀዋሳ ከተማ ነዋሪዎች የተሰበሰበ አስተያየት እናስደምጣችኋለን። ዮናታን ዘብድዮስ ነው። እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር ቪኦኤ በተለያዩ ከተሞች በተለያዩ የሥራ መስክ የተሰማራው ኢትዮጵያውያን ከምርጫው ጋር የተያያዙ ጥያቄዎችን ጠይቋቸዋል። ዛሬም በሐዋሳ ከተማ የሚገኙ ሁለት ዜጎች ተጠይቋል። ሲሳይ ደበበ ይባላለው። የምኖረው በሲዳማ ክልል በሐዋሳ ከተማ ነው። በጫማ ማደሻና መስሪያ ላይ ነው የምተዳደረው። በዝ በዝና ዘነበው ሪሶ ይባላል። የምኖረው ሐዋሳ ከተማ ውስጥ ነው። በፊት ሆቴል ውስጥ ሰራ ነበር። ቡና ቤት ውስጥ ሰራ ነበር። አሁን ሻይ ቡና ለመስራት ነው የወጣው። ለሁለታቸውም የቀረበላቸው ጥያቄዎች ተመሳሳይ ቢሆንም የሚሰማቸውን የተለያየ ምላሽ ሰጥተውናል ስጋት ተስፋቸውና ምኞታቸውን ነግሮናል እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር የቀረበው የመጀመሪያው ጥያቄ ለእርስዎ ኢትዮጵያዊ መሆን ምን ማለት ነው ወጣት ሳይና ወይዘሮ በዝና በተከታታይ ምላሻቸውን ሰጠውናል ለእኔ ኢትዮጵያዊ መሆን ማለት የዚችን ምድር የሰው መገኛ ሀገር በመሆኗ ልዩ ኩራትና ደስታ ይሰማኛል ከኢትዮጵያ መፈጠሪም ደስተኛ ደስታ ይሰማኛል ኢትዮጵያዊ መሆን ማለት ለኔ እንዴት አድርጌ ልንገርህ ለአገላለጽ በሚከብድ አይነት ነው የጠየቀኝ። ኢትዮጵያዊ መሆን ለእኔ ሁሉም ነገር መሆን ነው ስልህ ደግሞ ኢትዮጵያዊ ከሆንክ የተቸገረን ትረዳለህ። ኢትዮጵያዊ ከሆንክ የተራበን ታበላለህ። የታመመን ሰብስበህ ታሳክማለህ፣ ታስታምማለህ። በድሮው ነው እየነገርኩ ያለው። አንተ ሳትበላ የተራበን ታበላለህ። ያለህን የፈለገ ሰልፊሽ ብትሆን ራስ ወዳድ ብትሆን ያለህን አካፍለህ ታበላለህ። ሳልበላ አላበላም ብትል ነው የምልህ። አሁን ግን የኢትዮጵያዊነት የለም። የየዕለት ፈተናዎች ምንድን ናቸው የሚለው ጥያቄ ደግሞ ሁለተኛው ነበር። እንቅስቃሴ ነው። በሞተር ነው የሚሄደው። በፊት በዊልቸር ነበር፣ አሁን በሞተር ነው የሚሄደው። መግቢያና መውጫ መንገዶች አንዳንዴ አይመቹኝም። ትልቁ ፈተና እነሱ ናቸው። የለት ፈተና የየለቱ ፈተናዎችም በእንዴት አይነት ልግለጽልህ? ህይወት በአጠቃላይ ኢትዮጵያ ውስጥ ፈተና ናት። ለመናገር ቃላቶች ያጥራሉ። በአጠቃላይ ማለት ነው ኢትዮጵያ ውስጥ ላይፍ ከባድ ነው። የየለቱ ፈተናችንን ካወራ ነው ብታወራው ይሰፋል ከሚል አንጻር ነው። በሁለት አመታት ውስጥ አገሮት የት ደርሳ ማየት ይፈልጋሉ የሚለው ለሱሳይና ለበዝና የቀረበላቸው ሶስተኛ ጥያቄ ነበር። አገሬ እንግዲህ በልጽጋና እስከ ሁለት አመት በልጽጋ የሰው ልጆች በዘር መከፋፈል ጠፍቶ በሰላማዊና በክብር የምኖሩበት ይሄ ሆኖ ማየት እፈልጋለሁ። ምኞቴ ነው። ቢያንስ ከትልልቆቹ ሳይሆን መካከለኛ ከሚባሉት መካከለኛ ያኗኗር ሁሉን ነገር አላቸው የሚባሉ መካከለኛ ከሚባሉት ደረጃ ብትደርስልኝ ደስ ይለኛልን በልቼ ጠጥቼ፣ በልተው ጠጥተው፣ ረሃብ ጠፍቶ፣ መታረስ ጠፍቶ፣ መታመም ጠፍቶ እግዚአብሔር በቀና ሁኔታ ሁሉን ነገር አድርጎላት የተሻለ ነገር ላይ ደርሰ ባያት ደስ ይለኛል። መንግስት ችግሮትን ለመፍታት ምን ማድረግ የሚችል ይመስሎታል በማለት ለቀረበላቸውም ጥያቄ ምላሽ አላቸው። መንግስት እንግዲህ ችግሬን አይቶ አካል ጉዳተኛ እንደመሆኔ መጠን ስራዬን አይቶ አበረታቶ ድጋፍ አድርጎልኝ ከዚህ የበለጠ እንዲሰራ ያመቻችልኛል ብዬ ያስባል። መንግስት ወርዶ ካየ ብዙ ነገር አለ መስሎ ገብቶ ኢንፎርሜሽን ከተለያየ አይነት ዳይሬክሽን ሰብስቦ ነው ትግል ሲያደርግ የነበረ። ግን ይሄ አሁን ቀጥታና ቀጥታ የሚበሉት ማን ናቸው? የሚጠጡት ማን ናቸው? ፖሊስ፣ የፖሊስ የህግ አካላት፣ የህግ አካላት ናቸው። ህዝቡን መርዳት የማይችል ስራ እየሰሩ ያሉት ይህንን ነው የምልህ። አገርዎት ስላለችበት ሁኔታ የማይወዱት ምንድን ነው? አምስተኛው ጥያቄያችን ነበር። አሁን ባለችበት ሁኔታ የማልወደው መፈናቀል፣ ዘረኝነት እና ጥላቻ እና የሰው መሞት አልወደውም። በጣም ያስጠላል። መንግስት እንግዲህ ችግሩን አይቶ ህዝቡን አወያይቶ ትንሽ ትልቅ ሳይል ሁሉንም ህዝቡን አወያይቶ ወደ ቀደመ ሁኔታ ዘረኝነት ጠፍቶ ወደ ጥሩ ሁኔታ የምንመጣ ባደርግ ምኞቴ ነው። ህብረት ማጣታችን ጠቅላይ ሚኒስትር ቢሆኑስ የመጀመሪያ ውሳኔዎት ምንድን ነው ተብሎ፣ ለስሳይናም ለበዝና ለቀረበላቸው ጥያቄ የሚከተለውን ነግረውናል። ጠቅላይ ሚኒስትር ቢሆን መጀመሪያ ህዝቡን እተዋወቃለሁ፣ ችግራቸውን አወያያለሁ፣ ችግራቸውን በተቻለ መጠን ለመፍታት ጥረት አደርጋለሁ። ከዚህ ምርጫ በኋላ አገራችንን አበልጽገን ትንሽ ትልቁ ተከባብሮ በጥሩ ሁኔታ እንዲኖሩ አገራችን እንድትበለጽግ አደርጋለሁ። አንድነትን ማስተማር ህዝቡን አንድነትን ማስተማር ህብረትን ማስተማር የተራበ የሚበላበትን የታረዘ የሚለብስበትን የተጠማ የሚጠጣበትን አንድ ሆኖ ሁሉ አብሮ በልቶ ጠጥቶ ውሎ የሚገባበትን መንገድ ማሳየት ህዝቡን ያን ማድረግ። ለህዝቡ የፖለቲካ መሪዎች ሊኖራቸው የሚገባው በጎ ጎኖች ምንድናቸው? ለምለው የመጨረሻ ጥያቄም ይህንን ብለዋል። ፖለቲካ መሪዎች የምኖራቸው በጎጎነች ህዝባቸውን የሚወዱ ለሀገራቸው የማስቡ እና እቺን ሀገር የማሻግሩ በሆኑ ህዝቡን እርስ በርስ እንድጣሉ ባያረጉ መልካም እና ቅን የሆኑ ለሀገራቸው ሀሳቢ እንደሆኑ ይመኛሉ። እኔ ልክነኝ የሚለውን ወደ ጎን ትተው እኛ ልክነን የሚለውን ሁሉም እኮ ያወራል አደርጋለሁ ብሎ ነው። ሁሉም የሚመጣው እገሌ ልክ አይደለም፣ ኢህአዲግ ልክ አይደለም፣ እንትን ብልጽግና ልክ አይደለም፣ እንትና ልክ አይደለም፣ ያ አይደለም። ወሬው አሁን ልክ የሆነውን የሚያቅ መድኃኒዓለም ብቻ ነው። ፈጣሪ የፈጠረን አምላክ ብቻ ነው ልክ የሆነውን የሚያቅ። ስለዚህ ማድረግ የማይችሉትን ነገር እናደርጋለን ብለው ባይዋሹን ደስ ይለናል። ይነጋል። ገባህደን ለእነሱም ሰጥተን እናያለን እኮ። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዴዎስ ሀዋሳ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በሃያ ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። ሁለት ዜሮ ሁለት ሁለት አምሳ አንድ ሰላሳ አምስት ዜሮ አምስት በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። በአፍሪካ ለኮሮና ቫይረስ የሚሰጠው ጸረ ኮቪድ ክትባት ስርጭት በጣም አነስተኛ በመሆኑ አዳዲስ የቫይረሱ ዝርያዎች በስፋት እየተሰራጩ መሆኑን ተከትሎ የአፍሪካ ሀገራት የአዲስ ልውጥ ቫይረስ ወረርሽኝ ያሰጋቸዋል ሲል የዓለም የጤና ድርጅት አስታውቋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስመኝሽ ቆይታ ታቀርበዋለች። በአፍሪካ አዳዲስ የኮሮና ቫይረስ ተጠቂዎች ቁጥር ከ4.5 ሚሊዮን በላይ የደረሰ ሲሆን 123,000 ሞቶች ተመዝግበዋል። ይህም በአህጉሪቱ ያለው የኮሮና ቫይረስ ወረርሽኝ ላለፉት ስድስት ሳምንታት በከፍተኛ ሁኔታ ላይ መድረሱን ያመለክታል ሲል የዓለም ጤና ድርጅት ባወጣው ሪፖርት አስታውቋል። ሆኖም ከሌሎች አህጉራት ጋር ሲነጻጸር ዝቅተኛ የሆነው አዲስ የቫይረሱ ተያዦች ቁጥር በህዝቡ ዘንድ ቸልተኝነት እንዲፈጠርና የፊት መሸፈኛ ጭንብሎችን መጠቀምና ርቀትን መጠበቅ የመሳሰሉ ራስን ከቫይረሱ መከላከያ መንገዶች እንዳይተገበር እንዳደረገው የተባበሩት መንግስታት የጤና ድርጅቱ ሪፖርት ያሳያል። የዓለም ጤና ድርጅት የአፍሪካ ዳይሬክተር የሆኑት ማቲሺድሶ ሞይቲ እንዳስታወቁት ለቫይረሱ ስርጭትና በየጊዜው ማንሰራራት ዋናው ዋናው ምክንያት የክትባቱ መዘግየት እና አቅርቦቱ እጅግ አናሳ መሆን ነው። አፍሪካን ካንትሪስ አር ስሊፒንግ ፈርዘር ብሃይንድ ዘ ረስት ኦፍ ዘ ወርልድ ኮቪድ-19 ቫክሲን በኮቪድ-19 ክትባት ስርጭት የአፍሪካ ሀገራት ከዓለም እጅግ ወደ ኋላ እየቀሩ ነው። በዓለም ዙሪያ ከተሰራጨው ክትባት አንድ በመቶ የሚሆነው ብቻ ነው አፍሪካ ውስጥ የተሰጠው። ይህ ከሳምንታት በፊት ከነበረው ሁለት በመቶ የወረደ ነው። ወደ አፍሪካ ከተላከው ሰላሳ ሰባት ሚሊዮን ጠብታ ክትባት ውስጥ እስካሁን ድረስ ግማሽ የሚሆነው ብቻ ነው ለሰዎች የተሰጠው። ኮቪድ-19 ወረርሽኝ በኮሮና ቫይረስ ምክንያት የሚመጣ በሽታ ነው። ሞይቲ እንደሚሉትም የአፍሪካ ሀገራት ፈጠን ብለው ቢያንስ በእጃቸው ያለውን ክትባት ወደ ሰዎች እንዲደርስ የራሳቸውን ጥረት ማድረግ አለባቸው። የኮቪድ ክትባት በፍትሐዊነት እንዲሰራጭ የዓለም ጤና ድርጅት የመሰረተው ኮቫክስ የተሰኘ ፕሮግራም እስካሁን ሰማንያ ሚሊየን ክትባቶችን ለአፍሪካ አድርሷል። ሆኖም የኮቫክስ ባለስልጣናት እንደሚሉት ከሚመረትበት ህንድ የሚሰራጨው ክትባት ከመጋ ቤት ወር ጀምሮ በህንድ በከፍተኛ ሁኔታ ባንሰራራው የቫይረሱ ወረርሽኝ ምክንያት ተግዳሮት ገጥሞታል። ህንድ የምታመርታቸውን ክትባቶች ዜጎቿን ለመከተብ እየተጠቀመችባቸው በመሆኑም ለሌሎች ሀገራት የሚሰራጨው ክትባት በ140 ሚሊየን ቀንሷል። የዓለም ንግድ ድርጅት ለፈጠራ መብቶች የሚሰጠውን ከለላ በማንሳት ኮቪድ-19 ክትባት በስፋት መመረት እንዲጀምር የሚያደርገውን ጥረት ደቡብ አፍሪካና ህንድ በዋናነት እየመሩት ይገኛሉ። ይህን ጥረት ዩናይትድ ስቴትስ መደግፏ ደግሞ ትልቅ ነገር እንደሆነ ሞቲ ይገልጻሉ። ዩናይትድ ስቴትስ ለኮቪድ-19 ክትባትና ሕክምናዎች የፈጠራ መብት ከለላ በጊዜያዊነት እንዲነሳ የሚደረገውን ጥረት በመደገፏ ማመስገን እፈልጋለሁ። ይህ አፍሪካ በሚሊዮን የሚቆጠር ክትባት እንድታገኝና በርካታ ሕይወት እንዲድን በማድረጉ ረገድ ትልቅ ለውጥ ያመጣል። በዚህ ዙሪያ የሚደረጉት ድርድሮች ቶሎ መጠናቀቃቸው ለደህንነት አስፈላጊ የሆኑት ህይወት አድን ክትባቶች ቶሎ መመረት እንዲጀምሩ ይረዳል ይላሉ ሞቲ። አክለውም እስከዛው ግን ህይወት ለማዳን የሚቻልበት ፈጣኑና እርግጠኛው መንገድ እጅግ ብዙ የተከማቸ ክትባት ያላቸው ሀገራት በችግር ላይ ላሉት በማካፈል መሆኑን ያሰምሩበታል። በሊዛ ሽሌን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ወደ ተከታዩ ዘገባ እንለፍ። ሄግ ያለው ዓለም አቀፍ የወንጀል ችሎት ኤልአርኤ በሚል አጽርሆት የሚታወቀው የጌታ ተከላካይ ሰራዊት የተባለውን የአማጽያን ቡድን አዛዥ የነበረውን ዶሚኒክ ኦንግዌንን በስብዕና ላይ ጦርነት ወንጀል ፈጽሟል በሚል ክስ ሀያ አምስት አመታት እስራት በይኖበታል። በአማጺነት የተመለመለው ገና በልጅነቱ እንደነበረም ታውቋል። ብይኑ አቃቢያነ ሕግ ከጠየቁት በላይ ነው። ነገር ግን የሰለባዎቹ ጠበቆች የጠየቁት የሞት ፍርድ ቢሆንም በልጅነቱ ብዙ ስቃይ አሳልፏል በሚል አስተያየት ተደርጎለት ከሞት ፍርድ እንደተረፈ የአሜሪካ ድምጽ ዘጋቢ ሊሳ ብራያንት ከፓሪስ በላከች ዘገባ ገልጻለች። ዩጋንዳ ያሉት ኤልአርኤ የተባለው ቡድን ሰለባ የሆኑት ሰዎች ግን በብይኑ ደስተኞች እንደ ካልሆኑ ዘጋቢያችን ሀሊማ አቱማኒ ከካምፓላ በላከችው ዘገባ ጠቁማለች። አዳነች ፍሳሀዬ የሊሳ ብራይንት እና የሀሊማ አቱማኒን ዘገባ አጣምራ ታቀርበዋለች። የዓለም አቀፍ የወንጀል ችሎት ዳኞች የሃያ አምስት ዓመታት እስራት ብዩንን ሲሰጡ ኦንግዌን ተጠልፎ የጌታው ተከላካይ ሰራዊት በተባለው አማጼ ቡድን የተመለመለው የዘጠኝ ዓመት ልጅ እያለ መሆኑን እሳቤ ውስጥ በማስገባት ነው ብለዋል። እነዚህ ፈጸማቸው የተባሉት እያንዳንዳቸው ወንጀሎች ለዓመታት ምናልባትም ለአስርተ ዓመታት ያህል ሊያሳስሩ የሚችሉ መሆናቸው ተገልጿል። አቃብያነ ህጉ የ20 ዓመታት እስራት እንዲፈረድበት ነበር የጠየቁት። ዳኞቹ ግን የ25 ዓመታት እስራት ፈርደውበታል። የዕድሜ ልክ እስራት ይበዛበታል ብለዋል። ዳኛ ቤርትራም ሽሚት ያብራራሉ የዶሚኒክ ኦንጉዌን የህይወት ታሪክ በምንም አይነት የወንጀል ወንጀል ተግባሩንና የሰለባዎቹን ስቃይ እያደበዘዛል ማለት አይደለም። ይህን ደግሞ መናገር ያስፈልጋል። ነገር ግን ለፈጸማቸው ወንጀሎች እድሜ ልክ እስራት ይገባዋልን የሚለው ጥያቄ ሲነሳ ታሪኩንና የገጠመውን ሁኔታ ወደ ጎን ለመተው አይችልም። አሁን በአርባዎቹ እድሜ ክልል ውስጥ ያለው ኦንጉዌን የእድሜ ልክ እስራት ቢፈረድበት ራሱን ለመለወጥ እድል አያገኝም ብለዋል ዳኛ ሽሜት። የቀድሞው የኤልአርኤ መሪ ብዙ ወንጀሎች የፈጸመ ቢሆንም እሱም ቤተሰቦችን አጥቷል። ከተጠለፈበት ዕለት አንስቶም የትምህርት ዕድሉ ተቋርጦ መጻኢ ዕድሉ ተሰናክሏል ብለዋል ዳኞቹ። ኦንጌን በዘጠኝ ዓመቱ በጌታ ተከላካይ ሰራዊት ሰሜን ኡጋንዳ ላይ የተያዘው ወደ ትምህርት ቤት ሲሄድ እንደነበር ተገልጿል። መሲነኝ በሚለው ጆዜፍ ኮኒ ይመራ የነበረው የአማጽያን ቡድን ለሰላሳ ዓመታት ያህል በኡጋንዳና በአጎራባች ሀገሮች በአስር ሺዎች የሚቆጠሩ ልጆችን እና ጎልማሶችን ሲጠልፍና ሲገድል ቆይቷል። ሁም ግን ቀደም ሲል በልጅነቱ ስላሳለፈው ሁኔታ ለፍርድ ቤቱ ተርኳል። በብይኑ ላይ ተጽዕኖ ያሳደረውም የተናገረው ነገር እንደሆነ ዳኛ ሽሚት ጠቁመዋል። ለመጀመሪያ ጊዜ በገደላቸው ሰዎች ደም የተነከረ አተር እንዲበላ ይገደድ እንደነበር ገልጿል። ወደ ጦርነት ሲሄድ እገደላለሁ በሚል ዓላማ ነበር። ሰዎች ተኩሰው እንዲገድሉኝ ነበር የምመኘው። ዳኛ ሽሚት በበኩላቸው ኦንጌን ትእዛዝ በመፈጸም ደረጃ ላይ ብቻ አልነበረም ብለዋል ጋኛ ሽሚት ሙሉ በሙሉ በጆዜፍ ኮኒ ትእዛዝ ስር የሚሆንበት ሁኔታ አልነበረም። ብዙውን ጊዜ በፍላጎቱ የሚፈጽማቸው ተግባሮች ነበሩ። ከጆዜፍ ኮኒ የተሰጡትን ትእዛዞች የተቃወመበት ጊዜም ነበር። ከአማጽያኑ ድርጅት ሊወጣ የሚችልበት እድልም ነበረው ግን አላደረገውም። ኦንግን ከስድስት ዓመታት በፊት ለዩናይትድ ስቴትስ ልዩ ኃይሎች እጁን ሰጥቶ ለዓለም አቀፍ የወንጀል ችሎት አስረከቡት። ልዩ ኃይሎቹ ኮኒን በማዕከላዊ አፍሪካ ሪፑብሊክ አሳድዶ ለመያዝ የተላኩ ናቸው። በዓለም አቀፍ የወንጀል ችሎት የሚፈልገው ኮሊ አሁንም አልተገኘም። ሁን ባለፈው የካቴት ወር ጥፋተኛ ሆነ የተገኘው በአጠቃላይ በአንድ ወንጀሎች ሲሆን ሲቪሎችን መግደል፣ ሰቆቃ መፈጸም የመሳሰሉትን የጭካኔ ተግባሮችን እንደሚያካትት ተገልጿል። አስገድዶ የወሲብ ጥቃት መፈጸምን፣ የግዳጅ ትዳር ውስጥ ማስገባትን፣ በግዴታ ማስረገዝን ወጣት ልጃገረዶችን በወሲብ ባርነት መያዘን የመሳሰሉ ፆታ ተኮር ወንጀሎችን በመፈጸም ጭምር ነው። ሆንጌን ጥፋተኛ ነው የተገኘው። ኦንጌን ትላንት የተፈረደበት እንደ አውሮፓ አቆጣጠር ከ2002 እስከ 2005 ዓ ም በነበረው ጊዜ ውስጥ በአራት የአገር ውስጥ ተፈናቃዮች ሰፈሮች ላይ በተፈጸሙ ጥቃቶች በነበረው ሚና ምክንያት ነው። በቪክተር ኦቼን የተመሰረተው የአፍሪካ ወጣቶች ተነሳሽነት መረብ የተባለው መንግስታዊ ያልሆነ ድርጅት ወጣት የኤልአርኤ ሰለባዎችን ያገናኛል። ኦቼን ኦቾሊ ክልል ውስጥ ለ21 ዓመታት ያህል በተፈናቃይ ሰፈሮች ተጠሎ ኖሯል። በቀድሞው የአማጽያን አዛዥ ላይ የተሰጠው ብይን በቂ አይደለም ይላል። ኢት ኢስ ኖት ጃስቲስ ቢኮስ ጃስቲስ ውድ ሚን ሬስቶሬሽን በት ኦፍ ኮርስ ይህ ፍትህ አይደለም፣ ምክንያቱም ፍትህ መታደስ ማለት ነው። በእርግጥ ከተጠያቂነት አንፃር ወሳኝ እርምጃ ነው፣ ፍትህ ለማግኘት የሚቻልበት ወሳኝ ምሰሶ ነውና። የ25 ዓመታት እስራት ማለት አብዛኞቹ በቀጥታ የእሱ ሰለባ የሆኑት ሰዎች እስኪሞቱ ድረስ የሚቆይበት ቦታ ማለት ነው። ስለሆነም ለእኔ ፌዝ ነው። ጀምስ ኦኬሎ ደግሞ ኤልአርኤ ውጊያ ያካሄድ በነበረበት ወቅት ሁለት ዘመዶቹንና ንብረቱን ማጣቱን ተናግሯል። ይህ ነገር ፍትሐዊ አይደለም። እዚህ ኡጋንዳ ውስጥ አንድ ሰው ብትገድል ለአርባ ዓመታት ትታሰራለህ። ኦንግዌን ግን ብዙ ሰዎችን ገድሏል። እንዴት 25 ዓመታት ብቻ ይፈረድበታል? ኤልአርኤ በኡጋንዳ መንግስት ላይ ውጊያ ያካሄድ በነበረበት ወቅት ከ130ሺ በላይ የሚሆኑ ሰዎች ተገድለዋል። ሌሎች 30ሺ የሚሆኑት ደግሞ የገቡበት አልታወቀም። የዓለም አቀፍ የወንጀል ችሎት የአምስት ዓመታቱን እስራት ሊቀንስ እንደሚችል የችሎቱ ዳኞች አመላክተዋል። በበጎ አድራጎት ስራ ላይ የተሰማራውን አርቲስት ሰለሞን ቦጋለን ጋብዘናል። በገንዘብ ጦት ምክንያት መታከም የማይችሉ ኢትዮጵያውያንን ለማገዝ የግል መኪናውን ለጨረታ በማቅረብ የተጀመረ የበጎ አድራጎት ስራ ሆስፒታል ወደ መገንባት እቅድ ተቀይሯል። እቅዱን ተግባራዊ ለማድረግም የለገጣፎ ለገዳዲ ከተማ አስተዳደር ለሕብረት ለበጎ አድራጎት ድርጅት የስድስት ሄክታር መሬት የሆስፒታል መገንቢያ ቦታ ሰጥቷቸዋል። የሆስፒታል ግንባታ እቅዱን በተመለከተ የድርጅቱን መስራችና ስራ አስፈጻሚ አርቲስት ሰለሞን ቦጋለን አነጋግረነዋል። ወደ ቃለ ምልልሱ በዚህ በህብረት ለበጎ ፋውንዴሽን በገንዘብ እጦት ምክንያት ሕክምና ለሚያስፈልጋቸው ኢትዮጵያውያን ሕክምና ማግኘት ላይ ለማይችሉ ኢትዮጵያ ውስጥ ለማይችሉ ድጋፍ በማድረግ እንዲታከሙ ነው ስታደርጉ የቆያችሁት እና በሱ ደግሞ ብዙ ታክመው የመጡ ሰዎች ደስታቸውን ሲገልጹ ተመልክተናል አይተናል። እና አሁን ደግሞ ኢትዮጵያ ውስጥ ሆስፒታል ለመገንባት ሕክምናውንም እዚያው ለመስጠት ቦታ ተረክባችኋል። ከዚህ ቀደም ካደረግከው ቃለ ምልልስ እንደሰማሁት ከለገዳዴ ለገጣፎ አስተዳደር ስድስት ሄክታር መሬት ተቀብላችሁ የሆስ የሆስፒታሉን ግንባታ መሰረት ድንጋይ አስቀምጣችኋል እና ቦታውን ስመለከተው በጣም ሰፊ ትልቅና ለጥ ያለ ሜዳ ነው እና እዚህ ላይ እንዴት አድርገው ነው ሆስፒታል የሚያቆሙት? የሚል ሀሳብ ይፈጥራል፣ ሀሳብ ያጭራል እና ምንድን ነው የገንዘብ ምንጫችሁ? እንዴት ነው እዛ ላይ ያንን ያሰባችሁትን ሆስፒታል የምታቆሙት? እንግዲህ ትልቁ ነገር እንግዲህ ቅዱስ ሀሳቦች ሁሉ የእግዚአብሔር ናቸው። ይህ ነው የማስበው። ከዛ በኋላ ደግሞ መሬቱን የመሬቱን ስፋት ስታዩ ከሀሳባችን አይበልቅም። እውነት ና ሀሳባችን ከዛ ሚገዝፋል ከዚ ደግሞ እንደ ሰው የፋውንዴሽን ከተቋቋመ ስድስት አመት ሆኖታል። በዚህ ስልክ ከተመሰረ ተጀምሮ ማስበው ማስበው የሆኑት ትልቅ ሆስፒታል በማስገነባ አስም ከዚያ እንደ አንድ ጊዜ አሁን ኢትዮጵያ ውስጥ ከአርባ ስድስት ወይ አርባ አምስት ሚሊየኑ ከመቶ ምናም ሚሊየን ህዝብ አርባ ምናምኑ ህጻናቶች ናቸው ለህጻናቶች ነገ የተመቻችች ኢትዮጵያና የተሻለ ሀሳብን ልጆች ላይ ማስረጽ አለብን። ምንም ሀሳብ አለ እና አንድ የትምቻቸው ቦታ ብዬ የማስበው ይህ የጤና በቃ ጤነኛ ዜጋ እንዲኖረን በጣም ያስፈልገናል። እኛ ጋር ብዙ የሚታከሙት የሚታከመው የምናያቸው ህጻናቶች ናቸው ብዙዎች። እና የእውነት ነገ የትምቻቸ የጤና ተቋም ከሌለ ብዙ የሚያሳዝኑ ህጻናቶችን ነው ነገ አገር የሚረከቡ የሚሆኑት ጤና ያልተጠበቀ ህጻናቶች ወይ ጤና ያልተጠበቀ ወጣት ነው ነገር የሚኖረን ብዬ አስባለሁ። እውነት እና አንዱ ይሄ ይሄ ነበር የሚያሳስበን፣ እና ከሀሳባችን መሬቱ ያበልጥ ምልሽ ገና ብዙ መስራት የሚጠበቅብን ብዙ ማድረግ አለብን። የምናደርገው ደግሞ ከሱ ወደ ሱ ነው ከህዝቡ ለህዝቡ ነው የምናደርገው። ና እኛ ድልድዮች ነን ይና በእኔ ተቋም ውስጥ በህብረት ለበጎ ያለነው ሰዎች ህዝቤ ለዚህ ለሚገነባው ትንሳኤ ኢትዮጵያ ማሳያ የሆነውን ይህን ሆስፒታል ስንገነባ እኛ ድልድዮች ነን። ከህዝቡ እንግዲህ የምን ሀሳብ አቅርብ ያለው ሀያ ሚሊዮን ሰው መቶ መቶ ብር ቢያዋጣ ሁለት ቢሊዮን ብር ይመጣል ወይ ደግሞ የምስኪኑን አስቦ አስር ሚሊዮን ሰው የራሱንና የአንድ ምስኪን እያሰበው ሁለት ሁለት መቶ ብር ቢሰጥ ሁለት ቢሊዮን ብር ይመጣል እና ይህ ሁለት ቢሊዮን ብር ሆስፒታልሉ አስገንብቶ እቃዎች አሟልቶ ከዛም በላይ ሌሎችም ቦታዎችን ማድረግ የምንችልባቸውን ነገሮች ይፈጥቃል ብለን እናስባለን። እንግዲህ ይሄ ነው ያለ ነገር። ስለዚህ ይሄ የሆስፒታል ግንባታ በጠቅላላ ሆስፒታሉ ተገንብቶ እቃዎቹ ተሟልተው ስራ ለማስጀመር የተያዘው በጀት ሁለት ቢሊየን ብር ነው። ከዛም በላይ ሊሆን ይችላል፣ ከዛም በታች ይሆናል። ግን የምናውቀው መቼ መሰለሽ፣ አሁን መሬቱን ተረክበናል። ዲዛይኑን እንግዲህ የአርክቴክቸሮች የሰጡን የዛሬ ሁለት አመት ሶስት አመት ነው። እና ያኔ ወተን ነበር ቲ ቪ ላይ ወጥቼ ሆስፒታል አስገነባለሁ ስል ያኔ አርክቴክቸሮች ማህበሮች ወይም ዲዛይን ይሰጡን። ግን አሁን ሶስት ወር ጥናት ይደረግበታል ከአጣር ነው በኋላ አሁን ሶስት ወር አርክቴክቸሮቹ እዛ ቦታ ላይ ያጠኑና ከጥናቱ በኋላ ነው የምናገኘው ግን እንደው ይሆናል ወይ ደግሞ ይሄን ያህል ያስኬድናል ብለን የምናስበው እስከዚህ አሁን አሁን የምናስበውን ያህል እነሱ ደግሞ አይ ይሄን ያህል የሚያስፈልገው ይሆናል ብለን እንገምታለን። ግን ከዚህ ይበልጥ ትንሽ ነው፣ ግን ይሄን ያህል ይመጣል እያልን ነው። የበለጠ ደግሞ ከሶስት ወር በኋላ ያሉን መረጃዎች በደንብ የተጠኑ የተረጋገጡ ይሆናሉ። እስከዛው ግን እንዳልኩሽ በቀላሉ ለማሰብ ነው። ሀያ ሚሊዮን ሰው ለት መቶ ወር ቢሰጥ የሀምሳ ጉዳይ እንደማለት ተብሎ ከማሰብ ነው። አድማጮች ከአርቲስት ሰለሞን ቦጋለ ጋር ያደረግነውን ውይይት ሙሉ ክፍል በዌብሳይታችን ላይ ታገኙታላችሁ። ወደ ተከታዩ ለዛሬ ወደ ያዝ ነው የመጨረሻ ዘገባ እናልፋለን። ኢትዮጵያውያን ከዘረኝነትና ከጥላቻ መውጣት አለባቸው ሲሉ የባህር ዳር ሀገረ ስብከት ሊቀ ጳጳስ ና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም አሳስበዋል። አስቴር ምስጋናው ዝርዝር አላት። የባህርዳር ዳር ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ሰሞኑን ያረፉት የቀድሞ የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበር አዳሙ አስከሬን በተሸኝበት ስነስርዓት ላይ ተገኝተው ባስተላለፉት መልእክት ኢትዮጵያ አሁን ከገጠማት ከባድ ፈተና የምትወጣው ህዝቦቿ ከዘረኝነትና ከጥላቻ ወጥተው በአንድነት ሲቆሙ ብቻ ነው ሲሉ አሳስበዋል። ባይዳን ጠልፈው ለመጣል እችን ታላቅ ታሪክ ያላት ሀገር ለመበታተን ብዙና ብዙ የሚወጡበት የሚወርዱበት ጊዜ መሆኑን አውቀን የእነሱን የቤት ስራ መስራት ትተን በውስጥ መስመራችን ራሳችን በራሳችን የገሌ ወገሌ መባባሉ ቀርቶ የጎጠኝነቱ፣ የዘረኝነቱ፣ የጥላቻው፣ የሰጥ አገባው፣ የውዝግቡ ነገር ሁሉ ተሰርዞ በፍቅር ይችን አገር አባቶቻችን የደም ዋጋ ከፍለው እንዳስረከቡን ሁሉ ለነገው ትውልድ ከፍቅር ጋራ ለማስረከብ ጥረት ያስፈልጋል። ስለዚህ ምሁሩ በእውቀቱ ወታደሩም በታማኝነት ሁሉንም በመጠበቅ በመመገብ በመንከባከብ መሪዎችም በመሪነት ድርሻቸው ኃላፊነታቸውን በመወጣት ካህኑም ካህን ብቻ ሆኖ ሁላችንም በየተሰጠን ጸጋ በጸሎታችን ተግተን ለአንዲት አገር ለአንዲት ኢትዮጵያችን በጋራና በፍቅር ከመጠራታችን በፊት ልንሰራው የሚገባንን መልካም ስራ እንድንሰራ በቤተ ክርስቲያኒቷ ስም መልእክቴን እያስተላለፍ ሀገርን ለቀጣዩ ትውልድ ከፍቅር ጋር ማስረከብ ይገባናል ያሉት ብፁዕ አቡነ አብርሃም በምድር የተሰጠንን ወርቃማ ጊዜ በደስታ፣ በሰላም፣ በፍቅር በመረዳዳትና በመተሳሰብ ማሳለፍም ፈጣሪ የሚወደው ተግባር ነው ሲሉ መክረዋል። ከመገዳደል፣ ከጥላቻ፣ ከመለያየት፣ ከሰጥ አገባ፣ ከውዝግብ የተሰጠንን ወርቃማ ጊዜ በመመካከር በደስታ፣ በሰላም፣ በፍቅር በመተዛዘን በመረዳዳት ብንኖርበት ዛሬም ሞትን የገደለው አምላካችን ሞትን እንድንገድለው ስልጣን ሰጥቶናል ይሁን እንጂ ይህንን ካለመረዳት ትናንት አባቶቻችን የተሰጣቸውን ትልቅ ጸጋ ረስተው ያልተሰጣቸውን በመመኘት ሞትን ገንዘብ ወዳጅ እንዳደረጉት ሁሉ ዛሬም ሞትን ወዳጅ ያደረግነው ሰዎች በስተናልና እነሆ በሕይወት እንኖር ዘንድ ሕይወትን እንምረጥ ጥላቻችንን ጥለን እችን ሀገር ልንጠብቃት ግድለናል። ሰውን ቢያጠፋ እንኳ በጥፋቱ መገሰስ ማስተማር እንጂ ስም አለመስጠት፣ ክብሩን መጠበቅ፣ የሰራውን በጎ ዋጋ በበጎነቱ መቁጠር ከኛ ይጠበቃል። ስለዚህ ዘላለማዊ ሕይወትን እንድንወርስ የዘላለም ፍቅርን መያዝ ይኖርብናል። ብፁዕ አቡነ አብርሃም በተለያዩ ጊዜያት ሀገር ፈተና ውስጥ ስትወድቅ አባታዊ ምክር በመለገስ ይታወቃሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ፂዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።